ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አምስትና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 10 2012 ዓ ም ዝግጅታችን ጀመረ። አሳታፊ የሆነ ዲሞክራሲያዊ ሥርዓትን ለመፍጠር የሀገራቸው መንግሥት ከአብይ አህመድ አስተዳደር ጋር ተመሳሳይ አቋም እንዳለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የውጭ ጉዳይ ሚኒስትሩ ለጋዜጠኞች ከሰጡት መግለጫ የተቀነጨበ ነው የሰማችሁት። የዩናይትድ ስቴትስ መንግሥት የተቀነጨበ ነው። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን በሰጡት ምላሽ ዩናይትድ ስቴትስ እኔ ለማስገኘት እያደረጉ ላሉ ጥረት አመስግነዋል። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ እንደምናመሻችሁ፣ ዜናዎቹን የማሰማችሁ ደግሞ ቆንጂት ታየ ነኝ። ኢትዮጵያ ጉብኝት ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ማክሰኞ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተነጋግረዋል። በውይይታቸውም ዩናይትድ ስቴትስ ኢትዮጵያ ለያዘቻቸው ታሪካዊ ፖለቲካዊና ምጣኔ ሀብታዊ ለውጦች ያላትን ድጋፍ አጠንክረው አረጋግጠዋል። ኢትዮጵያ ከሰሞኑ ተፈናቃዮችን የተመለከተ የካምፓላ ስምምነት በመባል የሚታወቀውን አህጉራዊ ውል ፈርማለች። ሌላው አብይ ዜናችን ይሆናል። ቻይና ለኮሮና ቫይረስ መጋለጡ በምርመራ የተረጋገጠው ሰው ቁጥር ከ72ሺህ ማለፉን የጤና ባለስልጣናቷ አስታውቀዋል። የሚሉትና ሌሎችም ይኖሩናል። አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ በቀጥታ ማዳመጥ ይቻላል። ንጉሱ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እናምራለን። በኢትዮጵያ ጉብኝት ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ማክሰኞ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። የውጭ ጉዳይ ሚኒስትር ፖምፔዮ ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት ዩናይትድ ስቴትስ ኢትዮጵያ ለያዘቻቸው ታሪካዊ የፖለቲካና የምጣኔ ሀብት ለውጦች ያላትን ድጋፍ አጠንክረው ማረጋገጣቸውንና የሁለቱን ሀገሮች አጋርነት ይበልጡን ለማጎልበት በሚያስችሉ እድሎች ዙሪያ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሞርጋን ኦርቴገስ አስረድተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፖምፔዮና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መጪው የኢትዮጵያ ምርጫ ነጻና ፍትሐዊ መሆን አስፈላጊነት ላይም ተወያይተዋል። የውጭ ጉዳይ ሚኒስትሩ ጠቅላይ ሚኒስትር አብይን በአፍሪካ ቀንድ ለያዙት የመሪነት ሚና እንዲሁም ኢትዮጵያ በሶማሊያ፣ ሱዳንና ደቡብ ሱዳን ሰላም አስከባሪዎች በማሰማራቷ አመስግነዋቸዋል። አሳታፊ የሆነ ዲሞክራሲያዊ ስርዓትን ለመፍጠር የሀገራቸው መንግስት ከአብይ አህመድ አስተዳደር ጋር ተመሳሳይ አቋም ያላት መሆኑን የውጭ ጉዳይ ሚኒስትሩ አስታውቋል። በሰጡት ጋዜጣዊ መግለጫ ሀገራቸው ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ እርምጃም እየደገፈች መሆኗን አብራርተዋል። በሕዳሴ ግድብ ላይ እየተካሄደ ያለውን ድርድር አስመልክተውም የዩናይትድ ስቴትስ ሚና የመፍትሄ ሀሳብ መጫን ሳይሆን ሶስቱን ሀገሮች ወደ አንድ አቅጣጫ መውሰድ እንደሆነ ተናግረዋል። በአብይርስ ዝርዝሩን እናክልበታለን። እንደ ተባበሩት መንግስታት የሰብአዊ ምላሽ እቅድ ሪፖርት መሰረት ኢትዮጵያ ውስጥ አንድ ነጥብ ስምንት ሚሊዮን የሚጠጉ የአገር ውስጥ ተፈናቃዮች አሉ። ኢትዮጵያ ከሰሞኑ እነዚህን ተፈናቃዮች የተመለከተ የካምፓላ ስምምነት በመባል የሚታወቅ አንድ አህጉራዊ ውል መፈረመዋ ተዘግበዋል። ስለ ውሉ ምንነትና ስላለው ፋይዳ በኢትዮጵያ የተባበሩት መንግስታት የስደተኛ ጉዳይ ከፍተኛ ኮሚሽን ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን ባልደረባችን ኤደን ገረመው አነጋግራለች። የአገር ውስጥ ስደተኞችም ወይም ሪፊውጂዎችም በተመለከተ ኃላፊነት ያለው አንድ ተቋምም የለም። ስለዚህ ለመጀመሪያ ጊዜ አንድ አፍሪካ ደረጃ ተጨባጭ የሆነ ለማገዝ እና መብታቸውን ለማስከበር የሚረዳ አንድ ህግ በሁለት ሺህ ዘጠኝ ለፈረንጆች አቆጣጠር ወጥቷል። ይህ የተፈረመው ካምፓላ ስለሆነ ካምፓላ ኮንቬንሽን እየተባለ ይጠራል። ስለዚህ አገሮች የራሳቸው ህግ እስኪኖራቸው ድረስ በዚህኛው በአህጉራዊ ወይም አፍሪካ በሆነው ህግ እንዲገዙ ነው የቀረበው። ስለዚህ የቀረ ወደ ሰላሳ ሀገሮች ነበሩ ከአሁን በፊት አሁን ኢትዮጵያ ሰላሳ አንደኛ ሀገር ሆና ፈርማለች ይሄ ማለት የሀገር ውስጥ ተፈናቃዮችን መብት የማክበር አስፈላጊውን ድጋፍና እርዳታ የማድረግ ግዴታ ውስጥ ትገዛለች ማለት ነው የውዴታ ግዴታ ነው በመሰረቱ ትልቁ ነገር መብቷቸውን ማክበር ነው ባሉበት ከ አንድ ቀ ተፈናቅለው ሌላ ቀ ሲሄዱ እዛው ቦታ ሰው የሰሩት ነገር ወይም ያፈናቅላቸው ነገር እንዳይገጥማቸው ጥበቃ የማድረግ የፍትህ ጉዳይ ሲኖራቸው ህግ ፊት ቀርበው እንደ ማንኛውም ዜጋ የመዳኘት እድል የማግኘት ሴቶችን፣ ህጻናቶችን ለጥቃት እንዳይገለጡ የመንከባከብና አስፈላጊ ጥበቃ የማድረግ ከዚህ በፊት ግን መሰረታዊ የሚባሉ ፍላጎቶች የምግብ፣ የመጠለያ፣ የውሃ እነዚህ የመሳሰሉት ነገሮችን የማቅረብ በኋላም ሁኔታዎች ተፈጥተው ወደ ቻቸው በሚመለስበት ጊዜ ድጋፍ የማድረግ ለምሳሌ ቤቶቻቸው፣ መሬቶቻቸው ተወስደው የሚቆዩ ከሆነ እሱን መልሶ የመስጠት ወይም ካፋ የመስጠት እና እንዲቋቋሙ የማድረግ የመሳሰሉት ግዴታዎችን ነው የሚያስገባው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ቃል አቀባይ አቶ ክሱት ገብረ ግዚአብሔርን ነበር ድምጻቸውን የሰማ ነው። ኤደን ገረመውን ለሪፖርቷ እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቻይና ውስጥ ለኮሮና ቫይረስ መጋለጡ በምርመራ የተረጋገጠው ሰው ቁጥር ከ72ሺህ ማለፉን የሀገሪቱ የጤና ባለስልጣናት ዛሬ አስታውቀዋል። በበሽታው ሳቢያ ለሕልፈት የበቃው ሰው ቁጥርም 1900 መድረሱን ጨምረው ተናግረዋል። የወረርሽኙን ስርጭት ለመቆጣጠር የከተሞች መግቢያና መውጫ ተዘግቶ እንቅስቃሴያቸው የተገደቡ ሰዎችም ቁጥር ለግምት የሚከብድ እየሆነ ነው። በአንጻሩ አዲስ ለበሽታው የመጋለጥ አዝማሚያ እየቀነሰ መሆኑን እኚሁ የቻይና ምንጮች ይናገራሉ። አጠር ያለውን የዚህን ዜና ዝርዝር አሉላ ከበደ ይዟል። አዲሱ አሐዝ በወረርሽኙ ሳቢያ በአንዲት ጀንበር ዕድሜ ሕይወታቸውን ያጡ ዘጠና ስምንት ሰዎችን ይጨምራል። ከሟቾቹም አንዱ የወረርሽኙ መነሻ ማዕከል በሆነችው የህዋን ከተማ የሚገኘው የውቻንግ ሆስፒታል ዲሬክተር ሉዊ ዚሚንግ ናቸው። የአገሪቱን የጤና መዋቅር ከአቅም በላይ እንዲሠራ ያስገደደው ወረርሽኝ የቫይረሱን አጣዳፊ መዛመት ለመግታት በታለመ ጥረት ባለሥልጣናት መጠነ ሰፊ አካባቢዎችን መግቢያና መውጫ መዝጋት እንዲወስኑ አስገድደዋል። ከ150 ሚሊዮን በላይ ህዝብ ከዜጎቿ 10 በመቶውን ያህል ነው የዕለት ተዕለት እንቅስቃሴው ተገድቧል። ከአጠቃላይ ህዝቧም ከፊል ያህሉ አዲስ የትራንስፖርት እንቅስቃሴ እገዳ ተጥሎበታል። በአንጻሩ መጠነኛም ቢሆን የተስፋ ብርሃን እየሰጠ መሆኑን ነው የዓለም ጤና ድርጅት በዛሬ ዕለት ባወጣው ጋዜጣዊ መግለጫ ያስታወቀው። ዲስ ትረንድ ማስት ቢ ኢንተርፕሬትድ ቬሪ ኮሽስሊ ትረንድስ ካን ቼንጅ አዝ ኒው ፖፕሌሽንስ አር አፌክትድ የስርጭት አዝማሚያው በጥንቃቄ መተርጎም ይሻል ነው ያሉት የአለሙ ጤና ድርጅት ዲሬክተር አዳዲስ ሰዎች ለቫይረሱ በተጋለጡ ቁጥር እነኚህ የስርጭት አዝማሚያዎችም ይለወጣሉ ሁሉም ሁኔታ ሊሆን የሚችል ነው ብለዋል የዓለም ጤና ድርጅት ዲሬክተር ዶክተር ቴዎድሮስ አድሃኖም ለቫይረሱ ከተጋለጡት ከ ከሰማኒያ በመቶ በላይ የሚሆኑት ቀለል ላለ ህመም የተዳረጉ መሆናቸውን ገልጠው አብዛኞቹም ከህመሙ ይድናሉ ያገግማሉ ብለዋል የዓለሙ ጤና ድርጅት ዲሬክተር አመሰግናለሁ አሉላ። በመጨረሻም ለዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቅርብ ሚስጥረኛ የሆኑትን የሮጀር ስቶንን ክስና ፍርድ ጉዳይ አስመልክቶ የፍትህ ሚኒስቴር ባለስልጣናት ጣልቃ መግባታቸውን ተከትሎ የፌዴራል ዳኞች አገር አቀፍ ማህበር ነገ አስቸኳይ ስብሰባ እንደሚያካሄድ የድርጅቱ መሪ ተናግረዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትዝ በ25 ሜትር ባንድ በ12040 ኪሎሄርትዝ በ31 ሜትር ባንድ በ9485 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 10 2012 ዓመተ ምህረት ምሽት ፕሮግራም ነው። የምሽቱን ዜና ሰማችሁ። አመሰግናለሁ ቆንጂት። ለዜናው በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። በዚህ ምሽት ከተለያዩ የኢትዮጵያ አካባቢዎች ተጠናቅረው የደረሱን በርካታ ዘገባዎች አሉ። እንዲሁም ዓለም አቀፍ ታሪኮችንም ይዘናል። ለዚህ ምሽት አብራችሁን እንድትቆዩ እንጋብዛለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አሳታፊ የሆነ ዲሞክራሲያዊ ሥርዓትን ለመፍጠር የሀገራቸው መንግሥት ከአብይ አህመድ አስተዳደር ጋር ተመሳሳይ አቋም እንዳለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ አስታውቀዋል። ሀገራቸው ኢትዮጵያ ውስጥ እየተካሄደ ያለውን የማሻሻያና የለውጥ እርምጃ እየደገፈች መሆኗንም ገልጸዋል። በህዳሴ ግድብ ላይ እየተካሄደ ያለውን ድርድር በተመለከተም የዩናይትድ ስቴትስ ሚና የመፍትሄ ሐሳብ መጫን ሳይሆን ሦስቱን ሀገሮች ወደ አንድ አቅጣጫ መውሰድ እንደሆነ ተናግረዋል። ትናንት ምሽት አዲስ አበባ የገቡት ማይክ ፖምፔዮ ከጠቅላይ ሚኒስትር አቢይ አህመድ ከፕሬዚደንት ሳህለ ወርቅ ዘውዴና ከውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ጋር ተወያይተዋል። እስክንድር ፍሬው ኢትዮጵያ ከተከሰተው ለውጥ ከማሻሻያ እርምጃዎቹ መጀመር በኋላ የመጀመሪያ ሊባሉ የሚችሉ ከፍተኛ የዩናይትድ ስቴትስ ባለስልጣን ትናንት ምሽት ገብተዋል። ውጭ ጉዳይ ሚኒስትር ማይክ ፖምፔዮ አዲስ አበባ ናቸው። አሜሪካዊው ቁጥር አንድ ዲፕሎማት ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። ከኢትዮጵያዎቻቸው ገዱ አንዳርጋቸው ጋርም ተነጋግረዋል። ሁለቱ የውጭ ጉዳይ ሚኒስትሮች በጋራ በሰጡት መግለጫ የተደረጉትን ውይይቶች ፍሬ ሀሳብ አብራርተዋል። የጠቅላይ ሚኒስትር አብይ አህመድን የማሻሻያ እርምጃዎች ያደነቁት ውጭ ጉዳይ ሚኒስትር ፖምፔዮ የዴሞክራሲ ስርዓት ግንባታን በተመለከተ ተመሳሳይ አቋም እንዳላቸው ጠቁመዋል። እውነተኛ ብልጽግና በጠንካራ ተቋማትና የሕግ በላይነት ላይ ይመሰረታል። የአብይ አስተዳደር ተጠያቂነት ባለባት አሳታፊ በሆነ ዲሞክራሲ ያምናል። አሜሪካም እንደዚሁ። በቀጣይ የኢትዮጵያ ምርጫ ላይም ተነጋግረናል። እውነተኛና ተአማኒነት ያለው ምርጫ ከዲሞክራሲ ከሰላምና ደህንነት አንዱን ብቻ መምረጥ እንደማይቻል ያሳያል። የሁሉም ድምፅ እንዲሰማም ያረጋግጣል። ዲሞክራሲ በተለይም እንደ ኢትዮጵያ ባለ ብዙህነት ባለባቸው አካባቢዎች በጣም አስፈላጊ ነው እውነተኛ ብልጽግና በጠንካራ ተቋማትና የሕግ የበላይነት ላይ ይመሰረታል። የአብይ አስተዳደር ተጠያቂነት ባለበት አሳታፊ በሆነ ዲሞክራሲ ያምናል። አሜሪካም እንደዚሁ። በቀጣይ የኢትዮጵያ ምርጫ ላይም ተነጋግረናል። እውነተኛና ተአማኒነት ያለው ምርጫ ከዲሞክራሲና ከሰላምና ደህንነት አንዱን ብቻ መምረጥ እንደማይቻል ያሳያል። የሁሉም ድምፅ እንዲሰማም ያረጋግጣል። ዲሞክራሲ በተለይም እንደ ኢትዮጵያ ባሉ ብዝሃነት ባለባቸው አካባቢዎች በጣም አስፈላጊ ነው ነው ያሉት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ወደ አዲስ አበባ የመጡት የታላቁን የሕዳሴ ግድብ አስመልክቶ በኢትዮጵያ በግብጽና በሱዳን መካከል የሚካሄደው ድርድር መቋጫ ባላገኘበት ወቅት ነው። አገራቸው ራሷ በታዛቢነት እየተሳተፈችበት ስላለችው ስለዚሁ ድርድር የተጠየቁት ማይክ ፖምፒዮ ሚናዋን አብራርተዋል። አብዛኞቹ የድርድር ነጥቦች አሁን ወደ ስምምነት እየተቃረቡ ነው። ነገር ግን የሚቀር ስራ አለ። የእኛ ዓላማ የዩናይት ስቴትስ ዓላማ እንደሚመስለኝ የኢትዮጵያ መሪዎች ዓላማ፣ የግብፅ መሪዎች ዓላማ፣ የሱዳን መሪዎች ዓላማ ሦስቱን አገራት ወደሚያቀራርቡ ሐሳቦች የሚወስድ የስምምነት ላይ መድረስ ነው። የሦስቱን አገሮች ህዝቦች ፍትሐዊ በሆነ መንገድ ከሚያስተናግድ ስምምነት ላይ ለዚህ ደግሞ ሊያስኬድ የሚችል መፍትሄ ያለ ይመስለኛል። ነገር ግን እኛ ዓላማ በዚህ ጉዳይ ላይ የመፍትሄ ሀሳብ መጫን ሳይሆን ሦስቱ አገሮች አንድ ወደ አንድ እንዲመጡና ለሦስቱም አገሮች እንደሚሰራ እያንዳንዳቸው ባመኑበት መፍትሄ ዙሪያ እንዲነጋገሩ ማድረግ ነው። አብዛኛዎቹ የድርድር ነጥቦች አሁን ወደ ስምምነት እየተቃረቡ ነው። ነገር ግን የሚቀር ስራ አለ። የእኛ ዓላማ፣ የዩናይትድ ስቴትስ ዓላማ እንደሚመስለኝ፣ የኢትዮጵያ መሪዎች ዓላማ፣ የግብፅ መሪዎች ዓላማ፣ የሱዳን መሪዎች ዓላማ ሦስቱን አገራት ወደሚያቀራርብ ሀሳባቸውን የሚያስተናግድ ስምምነት ላይ መድረስ ነው የሦስቱን አገራት ህዝቦች ፍትሐዊ በሆነ መንገድ ከሚያስተናግድ ስምምነት ላይ ለዚህ ደግሞ ሊያስኬድ የሚችል መፍትሄ ያለ ይመስለኛል። ነገር ግን የኛ ዓላማ በዚህ ጉዳይ ላይ የመፍትሄ ሀሳብ መጫን ሳይሆን ሶስቱ አገራት ወደ አንድ እንዲመጡና ለሶስቱም ሀገራት እንደሚሰራ እያንዳንዳቸው ባመኑበት መፍትሄ ዙሪያ እንዲነጋገሩ ማድረግ ነው ነው ያሉት። ድርድሩን ለማጠናቀቅ ብዙ ስራ እንደሚቀር የገለጹት ሚኒስትሩ በሚቀጥሉት ወራት እንደሚጠናቀቅ ተስፋቸውን አንጸባርቀዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በበኩላቸው ዩናይትድ ስቴትስና የዓለም ባንክ በድርድሩ ላይ እየተጫወቱ ያሉትን አዎንታ የሚናር ንቀዋል ስምምነት ላይ እንደሚደረስም እምነታቸውን ገልጸዋል። ኢትዮጵያ፣ ሱዳንና ግብፅ ወዳጅ ሀገሮችና ተመሳሳይ ውሃ የምንጠጣነን ከስምምነት ለመድረስ መፍትሄው አንዱ የሌላውን ጥቅም መረዳት ነው። በዚህ መንገድ ከስምምነት ይደረሳል ነው ያሉት። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በነገ ዕለትም የኢትዮጵያ ጉብኝታቸውን በመቀጠል የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የፖሊሲ ንግግር እንደሚያደርጉ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በነገው ዕለትም የኢትዮጵያ ጉብኝታቸውን በመቀጠል በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ የፖሊሲ ንግግር እንደሚያደርጉ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። የተከበራችሁ አድማጮች ለተፈጠረው የድምፅ መደጋገም ይቅርታ እንጠይቃለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የዛሬ የደህንነት ስጋቶችና ፈተናዎችን ለመቋቋምና ለመፍታት ዩናይትድ ስቴትስ ከአፍሪካ አጋሮቿ ጋር በጽናት እንደምትቆም አንድ የሀገሪቱ ከፍተኛ የጦር አዛዥ ተናግረዋል። መለስካቸው አምሃ ተጨማሪ አለው ከአዲስ አበባ። ስምንተኛው የአፍሪካ የምድር ጦር ኃይሎች መሪዎች ጉባኤ ዛሬ በአዲስ አበባ ሲጀመር የመክፈቻ ንግግር ካደረጉት መካከል አንደኛው የነገን ተግዳሮቶች ለመቋቋም የዛሬ መሪዎች በቂ ዝግጅት ማድረግ እንዳለባቸው ጠቁመው የዛሬዎቹን ችግሮች ግን ፊት ለፊት መጋፈጥ እንዳለባቸው አሳሰቡ። የዩናይትድ ስቴትስ የምድር ጦር ኃይሎች እዝ ጠቅላይ አዛዥ ጄኔራል ማይክል ጋሬት ባደረጉት የመክፈቻ ንግግር አክለውም የዩናይትድ ስቴትስ ሰራዊት የታመነ ጓደኛ እንደሆነ ገልጸዋል። የአጋር አገሮችን በተለያዩ ዘርፎች ያላቸውን ችሎታ ለመገንባትም ቁርጠኛ እንደሆነና መረጃን በመለዋወጥ ስራን ለማቀላጠፍ ዝግጁ መሆኑን አመልክተዋል። ጀኔራሉ በተለይ ለአፍሪካ አጋር ሀገሮች ዩኤስ አሜሪካ በቅርቡ ታደርጋለች ያሉትን እገዛ ይፋ አድርገዋል። ባለፉት አስር ዓመታት የዩናይትድ ስቴትስ ሰራዊትና የአፍሪቃ አገሮች ባከናውኗቸው ተግባራት በጣም እኮራለሁ። ለወደፊቱም ብሩህ ተስፋ ይታየኛል። ምናልባትም በይበልጥ ተስፋ የሚያሳድርብኝ ደግሞ የዩናይትድ ስቴትስ መከላከያ ሚኒስቴር በቅርቡ በአፍሪቃ ሥልጠናና ማማከርን ለማገዝ የደህንነት አጋዥ ብርጌድ መመደቡ ነው። ይህ ብርጌድ ለደህንነት እገዛ ተመጥኖ የተዘጋጀ የልዑካን ቡድን ነው። ብርጌዱ ከአፍሪቃ አህጉር ጋር ያለንን አጋርነት ያጠናክረዋል። የአፍሪካን የተለየ የደህንነት ስጋትና ተግዳሮት በመክፈቻ ንግግራቸው ያብራሩት ደግሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ሌተና ጀነራል አደም መሀመድ ናቸው። ዛሬ አፍሪካ ስትራቴጂካዊ ጠቀሜታው በከፍተኛ የሚታይ አካባቢ ሆኗል። የዓለም አቀፍ ወታደራዊ ልዕለ ሀያላን አገሮች ወታደራዊ ይዞታቸውን በሀገሩ እያስፋፉ ይገኛሉ። አሸባሪነት፣ አክራሪ ቡድኖች፣ ህገ ወጥ አዘዋዋሪዎች፣ የባህር ላይ ወንበዴዎችና የተደራጁ ወንጀለኞች፣ ሌሎችም መደበኛ ያልሆኑ ተዋንያን የእግር ማረፊያ እየፈለጉና የደህንነት ከባቢያችንን እየተገዳደሩ ይገኛሉ። ስለሆነም የተወሳሰቡ የደህንነት ፈትናዎች በተፈጥሯቸውም በእጅጉ የተለያዩ ናቸው፤ የሚገድባቸው ድንበርም የለም። ስለዚህም የአካባቢና ዓለም አቀፋዊ ደህንነትን ለአደጋ ያጋልጣሉ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የልኡካን ቡድን ምክትል ኃላፊ ዴቪድ ራይንዝ በበኩላቸው ካያሌ የአፍሪካ ሀገሮች በጉባኤው ለታደሙት ወታደራዊ መኮንኖች ባደረጉት ንግግር በአሁኑ ዘመን የሚታዩ የደህንነት ስጋቶች ድንበር ተሻጋሪ መሆናቸውን በአጽንኦት አስረድተዋል። ይህ የአፍሪካ የምድር ጦር ኃይሎች ጉባኤ ለመጀመሪያ ጊዜ የተካሄደው በዩናይትድ ስቴትስ ዋሽንግተን ዲሲ እንደ ኤውሮፓውያን ዘመን አቆጣጠር በ2010 ሲሆን ከዚያ በኋላ በዩጋንዳ ካምፓላ፣ በታንዛኒያ አሩሻ፣ በማላዊ ሊሎንጌ፣ በናይጄሪያ አቡጃ፣ በቦትስዋና ጋቦሮኒ ተካሂዷል። ጉባኤው ከ2015 ዓ ም ጀምሮ ሳያሰልስ በየዓመቱ እየተካሄደ ለአራት ቀናት እንደሚዘልቅ የታወቀ ሲሆን ጉባኤውን የኢትዮጵያ መከላከያ ሚኒስቴርና የዩኤስ አርሚ አፍሪካ በአንድነት በመሆን ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸውን። ወደ ተከታዩ የመጽሔት ርዕስ እንለፍ። ዛሬ የተጠራው የአማራ ክልል ምክር ቤት አስቸኳይ ጉባኤስ የስምንት የቢሮ ኃላፊዎችን ሹመት ሲያጸድቅ፣ ወደ ፌዴራል በተዘዋወሩ የክልል አመራሮች ዙሪያ ክልሉ ካሉበት ውስብስብ ችግሮች አንጻር ወቅቱን ያልጠበቀ ዝውውር ነው በሚል ተቃውሞ መሰማቱን አስቴር ምስጋናው ከባህር ዳር ዘግባለች። የአማራ ክልል ምክር ቤት አስቸኳይ ጉባኤውን ዛሬ አካሂዷል። የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ አራት የክልሉ ከፍተኛ አመራሮች ወደ ፌዴራል መዛወራቸውንም ለምክር ቤቱ ገልጸዋል። በምትካቸውም እጩ አመራሮች ያሏቸውን እንዲያጸድቁ ለምክር ቤቱ አቅርበዋል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ለምክትል ርዕሰ መስተዳደርነት ባቀረቧቸው ዶክተር ፋንታው ማንደፍሮ ሹመት ላይ ምክር ቤቱ ሰፊ ውይይት አድርጓል። የምክር ቤቱ አባላት ከወትሮ በተለየ መልኩ በእጩነት በቀረቡና በዝውውሩ ወደ ፌዴራል በተዛወሩ አመራሮች ላይ ጠንከር ያለ አስተያየት ሰጥተዋል። አንዳንድ የምክር ቤት አባላት በእጩነት ለቀረቡት ምክትል ርዕሰ መስተዳደር አስተያየት ሲሰጡ ግለሰቡ እውቀትና ልምድ ቢኖራቸውም አሁን ክልሉ ያለበትን ችግር ለመፍታት አዲስ አመራር በመሆናቸው ፈተና የሆንባቸው ተደርጓቸዋል ብለዋል። ወደ ፌዴራል ለተዛወሩ ደግሞ የክልሉን ችግር ከስር መሰረቱ የሚያውቁ አመራሮች በመሆናቸው ዝውውሩ ወቅቱን ያልጠበቀ ነው፣ ነባሮችን ከመላክ ይልቅ አዲሶቹን በፌዴራል መንግስቱ እንዲመደቡ ማድረግ ተገቢ ይሆን እንደነበር ተከራክረዋል። ለዚህ ክልል ደግሞ ሁሉም ችግር ለሚቀው ያሉ በፈተና ውስጥ ያለፉ አመራሮች ያስፈልጉ ያስፈልጉ መጀመሪያ ለሚቀመጫ ናገር አስባለሁ

የአማራን ሕዝብ ደ በመሆናቸው ይህን አውቆ ምደባቸውን ፕሬዚደንቱ ያቀረቧቸውን ምክትል ሰመስተ ብንቀበል ሞ በ48 ድምፀ ታቅቦና በአብላጫ ድምፅ ጸድቋል። ከዚህ በተጨማሪም ምክር ቤቱ የሰባት ቢሮ ኃላፊዎችን ሹመት ያጸደቀ ሲሆን በአማራ ክልል ታሪክ ለመጀመሪያ ጊዜ በምክትል ርዕሰ መስተዳደር ማዕረግ ሴት ዶክተር ሙሉነሽ አበበ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ ሆነው ተሹመዋል። ዶክተር የሽመቤት ደምሲ የአማራ ክልል ኦዲት ጄኔራል፣ ዶክተር ሰኢድ ኑሩ በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ቤቶች ኮንስትራክሽን ልማት ቢሮ ኃላፊ፣ አቶ ሲሳይ ዳምጤ የአማራ ክልል ሰላምና ደህንነት ቢሮ ኃላፊ አቶ ተፈራ ወንድማገኝ የአማራ ክልል ኢንዱስትሪ እና ኢንቨስትመንት ቢሮ ኃላፊ አቶ አብዩ ካሳሁን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ኃይለ እየሱስ ተስፋ ማርያም የአማራ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝደንት በመሆን ቃለ መሀላ ፈጽመዋል። ይህ በእንዲህ እንዳለ አራት ከፍተኛ የክልሉ አመራሮች ወደ ፌዴራል መንግስቱ መዛወራቸውን በርከት ያሉ የምክር ቤት አባላት ተቃውመውታል። አንዳንዶቹ ክልሉን ለማዳከም የተደረገ ሲያ ነው ሲሉ ያነጋገርናቸው አስተያየት ሰጪዎች ገልጸዋል። ወደ ፌዴራል መዛወር የደገፉ የምክር ቤት አባላትም አስተያየት ሰጥተዋል። መስተዳደሩ ያቀረቡት መንገድ ለእኛ ጥሩ በር የከፈተ መስሎ ነበረ። ምክንያቱም አቅርብ ያለው ነገር ግን የምክር ቤት አባላት ባቀረቡበት መንገድ ማጽደቅ የሚገባው ምክር ቤቱ ስለሆነ ይደር ይዋል ሚል ከሆነ በእኔ በኩል ችግር የለብኝም የሚል ነገር አቅርበዋል። ከረፍት ስንመለስ ግን ያ ነገር ተሸርቦ መጽደቅ አለበት ወደሚል ነገር ተገብቶ ስልጣን በየጊዜው የዚህ ህዝብ ለቅሶ የዚህ ህዝብ ምሬት የማይረዱ በርካቶች ደግሞ ያን ቦታ መተካት የሚፈልጉ አካላት ከመኖራቸው ጋር ተያይዞ አንዳንድ አመራሮች እኮ በነገራችን ላይ ካለው ከጊዜ ተጨባጭ ሁኔታ ተነስተው አይ አንፈልግም አመራርነትን ሲሉ፣ እኛ ደግሞ እንፈልጋቸዋለን፣ ህዝብ ደግሞ ይፈልጋቸዋል ብለን አስገድደን መሪ የምናደርጋቸው ሰዎች የሉም። ታዲያ እነዚህን ሰዎችም ጠይቀዋል በሚል ሰበብ መነሳቱ፣ ህዝብ እየፈለጋቸው ማንሳቱ የአማራ ህዝብን አንድነት ወደፊት ማዳከሚያ መንገድ ነው። እኔ እንደ አማራ ክልል እንደ አንድ የምክር ቤት አባልነትም እንደ ወከለኝ ህዝብም ተገቢነት ነው የሚል ነገር የለኝም። በነገራችን ላይ ድምጸ ተአቅቦ ነው። የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ በበኩላቸው አመራሮቹ በራሳቸው ወደ ፌዴራል የመዛወር ጥያቄ አቅርበው እንደነበረ ገልጸው እርሳቸውን በክልሉ እንዲሰሩ ጥረት አድርገው እንደነበር ለምክር ቤቱ አስረድተዋል። ብዙ ይሄ ህዝቡን ለመጉዳት ታስቦ ነው፣ ክልሉን ለማዳከም ታስቦ ነው። እንዲህ እንዲህ አይነት ጉዳዮችን ብዙ ከግምት ባናስገባቸው ጥሩ ነው እንዳላችሁት እኔም በግሌ እንደ ፓርቲ ወስነናል። ነገር ግን አቶ ላቃ እዚህ ቢቆዩ አይጠቅሙንም፣ አቶ ዮሐንስ እዚህ ቢቆዩ አይጠቅሙንም የሚል ሐሳብ ይለኝ፣ ክርክርም አድርገንበታል። በነገራችን ላይ የእነሱ ፍላጎትም ወደዚያ መቀየር ነው። ሌላ ስምሪት ስጡን፣ እስካሁን አገልግለናል፣ ከሞት የተረፍነን በድህነት ውስጥ ያለን ክልል መሪዎች ስለሆን ነው እንጂ ከዚያ ሞት ተርፈን፣ በዚያ ላይ ደግሞ ገዳይ ጀግና የሚሆንበት ሟች የሚወቀስበት አገር ውስጥ ሆነን የተለያየ ስም እየተሰጠን ቆስለናል፣ ደምተናል። ስለዚህ ሌላ ስምሪት እንፈልጋለን፣ ሌላ ስምሪት እንፈልጋለን። እኛም እስከ ምርጫ ድረስ እንዲቆዩ ፈልገናል፣ ታግለናል፣ ቆዩ ብለናል። የጓዶች ጥያቄ አለ፣ የንቅየር ጥያቄ ከነሱም መጥቷል። ነገር ግን የምክር ቤት አባላት እስከ ምርጫ ተጭነን እንዲያርገን ሌላ ስምሪት መሰጠት አለበት። ወይም ሌላ ጉዳይ ከሆነ የምክር ቤቱን ሀሳብ የሚሰጠውን ድምፅ እናከብራለን። ነገር ግን እነዚህን ከግምት ውስጥ ብናስገባ ጥሩ ነው። ግን የመጡት ሰዎች ደግሞ ለአማራ ሕዝብ አይታገሉም ብሎ ማሰብ ደግሞ ሞኝነት ወደ ፌዴራል መንግስቱ የተዛወሩት ከፍተኛ አመራሮች የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዮሐንስ ቧያለው፣ ምክትል ርዕሰ መስተዳደር አቶ ላቀ አያሌው፣ አቶ ፋንታ ደጀንና አቶ መላኩ አለበል ሲሆኑ አራቱም አመራሮች በዛሬው የምክር ቤት ስብሰባ አልተገኙም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው ለማንኛውም እዚሁ አካባቢ ቆይ ወደ ተከታዩ የመጽሔት ርዕስ እናልፋለን እዚያው ባህር ዳር እንቆያለን በእነ አቶ በረከት ስምዖን የክስ መዝገብ በቀረቡ ማስረጃዎች ላይ የአቃቤ ህግን አስተያየት ለመስማት የአማራ ክልል ጠቅላይ ፍርድ ቤት ለየካቲት 26 2012 ዓ ም ቀጥሯል ወደ አስቴር ልመልሳችሁ ፍርድ ቤቱ በአንደኛ ተከሳሽ አቶ በረከት ስምኦን እና በሁለተኛ ተከሳሽ አቶ ታደሰ ካሳ በቀረቡ ማስረጃዎች ላይ የአቃቢ ህግን አስተያየት ለመስማት እና ተከሳሾች ይያዙልን ያሏቸውን የሰነድ ማስረጃዎች እንዲቀርቡ ነበር ለዛሬ ቀጠሮ የነበረው። አቃቢ ህግ በቀረቡ ማስረጃዎች ላይ ያለውን አስተያየት ለፍርድ ቤቱ በጽሁፍ አቅርቧል። በተለይ የኤሌክትሪክ ስማርት ቆጣሪን በተመለከተ አስተያየት ለመስጠት ተለዋጭ ቀጠሮ ይሰጠኝ ሲል አቃቢ ህግ ጠይቆ ነበር። ፍርድ ቤቱ በኤሌክትሪክ ስማርት ቆጣሪ ጉዳይ ላይ ውሳኔ ለመስጠት ለሐሙስ ተለዋጭ ቀጠሮ ቢሰጥም አንደኛና ሁለተኛ ተከሳሽ በኤሌክትሪክ ስማርት ቆጣሪው ምክንያት የንግድ ምስጢር ከሚወጣና የሀገር ሀብት ከሚጎዳ ማስረጃ መሆኑ ይቅር ብለዋል። በጉዳዩ ላይ የመከላከያ ምስክር በመሆን የቀረቡ ግለሰብም ምስክርነትም ይቅር ብለዋል። በዚህም በጽሁፍ ያቀረቡት ማስረጃ እንዲያያዝላቸው ጠይቀዋል። አቃቤ ሕግ በበኩሉ ዛሬ በቀረቡ ሰነዶች ላይ አስተያየት ለመስጠት ተለዋጭ ቀጠሮ ይሰጠኝ ብሏል። ግራቀኙን የተመለከተው ፍርድ ቤት ተከሳሾቹ በጠየቁት መሰረት ኤሌክትሪክ ስማርት ቆጣሪውንም ሆነ ከዚሁ ጋር በተያያዘ የቀረቡትን የመከላከያ ምስክር ቃል ውድቅ አድርጓል። የተጠየቁት ማስረጃዎችም ይቅረቡ ያለው ፍርድ ቤቱ አቃቤ ሕግ አስተያየቱን በጽሁፍ እንዲያቀርብ ትዕዛዝ ሰጥቷል። በመጨረሻም ፍርድ ቤቱ ለየካቲት 26 2012 ዓ ም ተለዋጭ ቀጠሮ አስተላልፏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። አመሰግናለሁ አስቴር። ተከታዩ የመጽሔት ዘገባ ወደ መቀለ ይወስደናል። ትግራይ ክልል ውስጥ የሚንቀሳቀሰው አረና ለሉዓላዊነትና ለዴሞክራሲ ፓርቲ በአባላቱና በመሪዎቹ ላይ ጥቃትና መንገላታት እየተፈጸመ ነው ሲል ከሷል አድራጎቱ መጪውን ምርጫ ሊያደናቅፍ የሚችል ነው ሲልም ስጋቱን ገልጸዋል። የክልሉ መንግስት የአረናን ክስ አስተባብሏል። ሙሉጌታ አጽብሃ ዝርዝሩን ይዟል። የፓርቲው አባላትና አመራሩም በመንግስት የጸጥታ አካላት ድብደባ እየተፈጸመባቸው፣ እየታሰሩና እየተንገላቱ ይገኛሉ ብለዋል። የአረና ሉዓላዊነትና ዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ዛሬ በሰጡት መግለጫ ይህ አካሄድ በክልሉ የፖለቲካ ምህዳር እንደሚያጠብ አቶ አምዶም አሳስበው የሰብአዊ መብት ጥሰት ያሏቸው ጥቃቶች በፓርቲያቸው አባላት ላይ ብቻ ሳይሆን በሌሎች ዜጎችም ላይ እየተፈጸመ ነው። ይህ ደግሞ ሊኮነን የሚገባ ተግባር ነው ብለዋል። በአባሎቻችን እየደረሰ ያለው ጥቃት፣ ድብደባ፣ በአካል ላይ ጉዳት ማድረስ፣ መመረዝ፣ በማሰርና በማንገላታት የሚገለጽ ነው። ይህ ጉዳይ በአርና አባላት ብቻ ሳይሆን በተለያዩ የትግራይ ከተሞች በልዩ ኃይል በፖሊስና ምልሻዎች የታጀበ ጥቃቶችን እየተፈጸመ ያለው ይህ ጉዳይ ለህብረተሰባችን፣ ለአካባቢያችን የመረጋጋትና የሰላም ጠንቅ እየሆነ ስለሆነ ይህ ጉዳይ መቆም እንዳለበትና ወንጀሉ እየፈጸሙ ያሉ አካላትም መንግስት እርምጃ ወስዶ ለህግ እንዲያቀርባቸው የማሳሰብ ጉዳይ ነው። ይሄ የመጣው የህወሀት ማዕከላዊ ኮሚቴ አስቸኳይ ጉባኤ የተካሄድበት ወቅት በግልጽ የታወጀ ነው። ከኛ የሚለዩ አካላት መጠቃት አለባቸው፣ ባንዳዎች ናቸው፣ ተላላኪዎች ናቸው የሚል መልእክት በማስተላለፍ ካድሬውም የጸጥታ አካላትም እየተገበሩት ያለው ወንጀል ነው። ሁኔታው እየባሰ መምጣቱ አክለው የጠቆሙት የአረና ቃል አቀባይ በዚህ ሳምንት ውስጥም የፓርቲው ስራ አስፈጻሚ ኮሚቴ አባል በሆኑት የዶክተር ማርቆስ ገሰሰ የጤና ተቋም ላይ ጥቃት መፈጸሙን፣ ንብረታቸው በመብራት ኃይል አካላት መወሰዱና ራሳቸውንም መደብደባቸው ተናግረዋል። የስራ አስፈጻሚ አባል የሆነው ዶክተር ማርቆስ ገሰሰ በመንግስታዊ ጥቃት ደርሶበታል። በተለይ ያለው የህክምና ተቋም የነበረው ንብረቶችን ለመውሰድ ጥረት ሲያደርጉ ይሄ ነገር መቆም አለበት ብሎ አቤቱታ ለማቅረብ በሚሄድበት ወቅት እነዚያ አካላት መንገድ ዘግተው ድብደባ አድርሰው ከፍተኛ ጉዳት ደርሰበታል። ህወሀት በፓርቲያቸው ላይ ስም የማጥፋት ዘመቻ እንደሚያካሂድም የአረና ህዝብ ግንኙነት ኃላፊ አቶ አምዶም አስታውቀዋል። በአባሎቻቸው ላይ እየተፈጸመ ነው ያሉት ድብደባ፣ ማንገላታት በመጪው ምርጫ ህዝብ የሚፈልገው የፖለቲካ ፓርቲ በነጻነት እንዳይመርጥ ለማድረግ የሚካሄድ ነው ብለው እንደሚያምኑና የፓርቲያቸውም ስጋት መሆኑን አቶ አምዶም ተናግረዋል። ይሄ ተግባር የትግራይ ህዝብ የታገለለት አላማ የሚደፈጥጥ የመልካም አስተዳደር፣ የፍትህ፣ የዲሞክራሲ፣ የሰብአዊና ዲሞክራሲያዊ መብቶችን የሚረግጥ ስለሆነ ምርጫም እየቀረበ ስላለ ከዚህ በፍጹም የሚጻረርና ምህዳሩ ለምርጫ እንደማይመች ተደርጎ እየተተገበረ ያለ በእቅድ እየተመራ ያለ ወንጀል ስለሆነ ይሄ ለመቃወም ነው መግለጫው ያወጣ ነው። ለአረና ክስ ምላሽ እንዲሰጡ የጠየቅናቸው የክልሉ የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ በአረና የቀረበው ክስ አስተባብለዋል። አባላቱ እንደታሰሩበት አረና ጋጋሚ እንደሚገልጽ ያስታወሱት አቶ አማኑኤል ማንነታቸው በዝርዝር እንዲያቀርብ በቢሮአቸው ተጠይቆ እስካሁን ያቀረበው የሁለት ሰዎች ብቻ መሆኑን እነርሱም ቢሆኑ በወንጀል ተከሰው በፍርድ ቤት የተወሰነባቸው እንደሆኑ ገልጸዋል። የጸጥታ አካላት የፖሊስም በለው የምልሻ አካላትም በለው በትግራይ የሚታዘዙ ሀይሎ ሰዎች የትግራይ የጸጥታና የደህንነት ሰዎች ምንም አይነት ጉዳት አላደረሱባቸው ከይሄ ጉዳይ ትክክል አይደለም። በዚህ ባለንበት ወቅት የትግራይ ሕዝብ የደረሰበትን ያለ ችግር ለመመከት የሚያሳየውን አንድነት የካቲት 11 በዓል 45ኛው ዓመት ለማክበር እየተደረጉ ያሉ ጥሩ የሆኑ ነገሮችን ለማጠልሸት የሚሰራ ትክክል ያልሆነ አጀንዳን የሚያስቀይር ትግራይ በሌላ ምስል ለሌሎች መልእክት ለመስጠት የሚደረገውን ጥረት ይሄ ምንም የሚያዋጣ ነገር አይደለም። የፓርቲው ስራ አስፈጻሚ ኮሚቴ አባል ስለሆኑት ዶክተር ማርቆስ ጉዳይም በቅርብ እንደተከታተሉት የክልሉ የፍትህ ቢሮ ኃላፊ አቶ አማኔል ጠቁመው ተወስደባቸዋል የተባለው ንብረት የመብራት ኃይል ንብረት በስህተት ዶክተር ማርቆስ ሆስፒታል ቅጥር ግቢ ውስጥ ተራግፎ እንደነበርና መብራት ኃይል መልሶ የወሰደው የራሱን ንብረት እንደሆነ ገልጸዋል። ከዚህ ውጭ በምንም የመንግስት ኃይል የተፈጸመባቸው ጥቃት የለም ብለዋል። በግለሰቦች የደረሰባቸው ችግር ካለም ለማጣራት ፖሊስ እቤታቸው ሲሉ ድረስ ሂዱ ቢጠይቃቸው መልስ ለመስጠት ፈቃደኛ አልሆኑም፣ ብለዋል። የፍትህ ቢሮ ኃላፊውም በአረና ትግራይ ፓርቲ የቀረበው ክስ ባህሎቻቸውና የድርጅቱ አመራሮች በተለያዩ አካባቢዎች ጥቃትን እንደሚታሰሩ፣ እንደሚሳደዱ በተለያዩ ሚዲያዎች ይገልጻሉ። አይመጡም። እኔ ወደ ፍትህ ቢሮ ከመጣሁኝ ባለፉት ሁለት ዓመታት ሊባል ይችላል፣ በተደጋጋሚ ይህንን ጉዳይ ይነሳል። በአረና በተለየ መልኩ ማለት ነው። እኔ በአካልም ሳይቀር በአካልም ሳይቀር በስልክም ሳይቀር ከአረና አመራሮች በግልጽ የምትሏቸው ሰዎች ሰዎች እስኪያምጡ እነማን ናቸው ብለንም ጠይቀናቸው ነበር። አጥተው አጥተው መጨረሻ ሁለት ሰው አመጡ እና የሁለት ሰዎች ስም አምጥተው ነበረ እና ሰዎቹ በዝርዝር ጉዳያቸውን ስናይ አንድ የገደለ ሰው ሆኖ አገኘ ነው ፍርድ ቤት ቀርበው ባለቤቱና ልጆቹ ሕፃን ልጆቹን ነው ምስክርነታቸውን የሰጡ በግልጽ ማለት ነው። የተደረገውን ነገር እና ይሄ ነው እኮ ጉዳዩ ብለን ስንላቸው አያምኑ። በፖለቲካም ቢሆን ሰራውን እያጋለጥን እንሄዳለን ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም አመሰግናለሁ፣ ሙሉ ጌታ። አሁን ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ሆኗል። አዲስ አበባ ላይ ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ዝግጅቶቻችንን ማግኘት ትችላላችሁ ከዚያ እንዲሁም ስርጭታችንን በቀጥታ ማዳመጥም ትችላላችሁ ከዌብሳይታችን። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ ያለን እንዲሁም በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም እንገኛለን በቀጥታ በፌስቡክ እና በትዊተር በሌሎችም የማኅበራዊ መገናኛዎች ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ችኦርኤን ኤምኦቢአይ ላይ ማግኘት ትችላላችሁ። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን እንዲሁ በቀላሉ ማግኘት ትችላላችሁ። ሐሳቦቻችሁንም አንሸራሸር እንዲሁም ወደ እኛም መላክ ማካፈል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂት ታያ አብራኛለች። ዋና አዘጋጅ ትዝታ በላቸው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ምናልባት አስተያየቶቻችሁን መላክ ብትፈልጉ ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። በነጻ የምትደውሉበት መስመር ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኖሩ፣ ወይም በኢሜይል ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ብላችሁ ልጽፉልን ትችላላችሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ራዲዮ ጣቢያ ስርጭት ነው። ወደ ተከታዩ የምሽቱ ዘገባ እናልፋለን። ወደ ኦሮሚያ ነው የሚወስደን። የኦሮሞና ኦሮሚያ ጉዳዮች መፍትሄ አፈላላጊ ኮሚቴ በኦሮሚያ የተለያዩ አካባቢዎች እየታዩ ያሉ ያለመረጋጋት ችግሮችን አስመልክቶ ለክልሉ መንግስት ጥያቄ ማቅረቡን አስታውቋል። በስድስት ነጥቦች ዙሪያ የዘረዘሯቸውን በክልሉ መፈታት አለባቸው የሚሏቸውን ችግሮች ለጠቅላይ ሚኒስትሩ ጽህፈት ቤት በፌዴራል ደረጃ እንዲሁም ይመለከታቸዋል ለሚሏቸው ሌሎችም አካላት መላካቸውን የኦሮሚያ አባገዳዎች ህብረት ሰብሳቢ ጎበና ሆላ ተናግረዋል። የኦሮሚያ ክልል የመንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ጌታቸው ባልቻም ክልል ውስጥ የሚስተዋለው ያለመረጋጋት ችግር እንዲፈታ መላ ለመፈለግ መንግስት ከኮሚቴው ጋር ውይይት ማድረጉን ገልጸዋል። መንግስት ጥያቄ ካለው ቡድን ጋር ለመወያየት ዝግጁ መሆኑን ቢገልጽም ከሸማቂዎቹ እስካሁን ምላሽ አለመገኘቱን ኃላፊው መናገራቸውን ናኮር መልካ ዘግቧል። ተጨማሪ አለው። የኦሮሚያ አባገዳዎች ህብረት ሰብሳቢ አባገዳ ጎበነ ሆላ የኦሮሞና ኦሮሚያ ጉዳይ መፍትሄ አፈላላጊ ኮሚቴ ለክልሉ ምክትል ርዕሰ መስተዳድር ጽህፈት ቤት ያቀረቧቸውን ስድስት ነጥቦች እንዲያብራሩልን። አንደኛ፣ የኦሮሞ ህዝብ ጥያቄ መልስ እንዲያገኝ መወያየት በሁለተኛ ደረጃ በተለያዩ ቦታዎች የሚፈጸሙ ግድያዎችና መፈናቀሎች እንዲቆሙ ማድረግ በህግ ያልተደገፈ በጉጂና ወለጋ ላይ የተጣለው የማዘዣ ማዕከል አስተዳደር እንዲነሳ በእነዚህ አካባቢዎች የተቋረጠው የስልክና ኢንተርኔት አገልግሎት እንዲመለስ ማድረግና ከዩኒቨርስቲ የተባረሩ ተማሪዎችም ወደ ትምህርታቸው እንዲመለሱ ነበር ነጥቦቹን ያቀረብንላቸው የነጥቦቹን ግልባጭ ለጠቅላይ ሚኒስትር ጽህፈት ቤትና ለሌሎችም ጉዳዩ ይመለከታቸዋል ላሏቸው ባለስልጣናት መላካ ቸው ነው አባገዳ ገዳ ጎበነው ላይ የተናገሩት። በተጠቀሱት ነጥቦች ዙሪያ መግባባት ላይ ከደረሱና ችግሩን ልባት ካገኘ በኋላ ከሸማቂዎቹ ጋር በሚደረገው የውይይት ሂደት ላይ እንዴት መሳተፍ እንዳለባቸው የሚወስኑ መሆኑን ጠቁመዋል። አባ ገዳ አስፋው ከበደ ከክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር በተደረገው ውይይት ከምስራቅ ወለጋ ነቀምቴ መሳተፋቸውን ተናግረዋል። ችግሮቹን ስንዘረዝር ከነ መፍትሄው ነው ካሉ በኋላ በምክትል ርዕሰ መስተዳድሩም የተሰጠው ምላሽ መንግስት ከነሱ ጋር ለችግሩ መ። ለመፈታት እንደሚሰራ የሚያመለክት ነው ብለዋል። ከነ መፍትሄው ነው ነጥቦቹ ላይ ውይይት ያደረግ ነው። ለምሳሌ የማዘዣ ማዕከሉ አስተዳደር ቢነሳ የሀገር ሽማግሌዎችና አባገዳዎች እንዲሁም ቄሮዎችና ህብረተሰቡ ከፖሊስ ጋር በመሆን ሰላማችንን ለማስከበር ተባብረን ለመስራት ነው እንደ መፍትሄ ያስቀምጥ ነው። መምህር አያና ቃበታ ከነቀምቴ አገር ሽማግሌዎች መካከል አንዱ ሲሆኑ የምዕራብ ኦሮሚያ አለመረጋጋት ስላሳሰበን በግል ተነሳሽነት ነው መፍትሄም ለማፈላለግ ወደ ኦሮሚያ ክልላዊ መንግስት ጽህፈት ቤት ያመራ ነው ብለዋል። ያለ አግባብ ፍርድ ቤት ሳይቀርቡ በማዘዣ ማዕከሉ የታሰሩ ግለሰቦችም እንዲለቀቁ ጠይቀናል ብለዋል መምህር አያና በሰላም እጦት ምክንያት ህብረተሰቡ ወጥቶ መግባት አልቻለም። አርሶም ሆነ ሰርቶ መኖር ስላልቻለ ለዚህ ችግር መፍትሄ እንደሚያሻው በማመን ነው ለውይይት ይህን ነው። በተለይ ፍርድ ቤት ሳይቀርቡ በማዘዣ ማዕከሉ ታስረው በእንግልትና ረሃብ ላይ የሚገኙ ሰዎችም እንዲለቀቁ ጠይቀናል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ መንግስት ከአባ ገዳዎች የሀገር ሽማግሌዎችና የሃይማኖት አባቶች ጋር ባደረገው ውይይት የተነሱ ጉዳዮችን ገልጸዋል። የግጭት ችግር ያሉባቸውን አካባቢዎች ሰላም እንዴት መመለስ ይቻላል? ሕብረተሰቡስ በሰላም ወጥቶ መግባት እንዴት ማስቻል እንችላለን? የመንግስትም ሆነ የሸማቂዎቹስ ሚና ምን ይሆናል? በሚለው ዙሪያ ሀሳቦች አንስተው ተወያይተናል። መንግስት አባ ገዳዎች ያነሷቸውን ነጥቦች ተቀብሏል። የውይይቱ ተሳታፊዎች አለመረጋጋት ወዳለበት ቦታ ተንቀሳቅሰው ከህብረተሰቡ ጋር መወያየት እንደሚፈልጉ መግለጻቸውን ጠቅሰዋል። ኃላፊው መንግስት በየአካባቢው ያለው የጸጥታ ኃይል ስለ ጉዳዩ ግንዛቤ ኖሮት ትብብር እንዲያደርግ ይደረጋል ብለዋል። ሸማቂዎቹም እንዲሁ በሚንቀሳቀሱበት ቦታ ችግር እንዳይፈጥሩ የውይይት ተሳታፊዎቹ በመገናኛ ብዙሃን ጥሪ እንደሚያደርጉ ኃላፊው ገልጸዋል። መንግስት ሀሳብ ያለው አካል በሰላማዊ መንገድ ቀርቦ እንዲወያይ ጥሪ ቢያቀርብም እስካሁን ከሸማቂዎቹ ግብረ መልስ አለመገኘቱን ተናግረዋል። አቶ ጌታቸው ናቸው በውይይት የማይፈታ የክልሉም ሆነ ሀገር ጉዳይ የለም ያሉት ኃላፊው፣ እርቅ የሁለቱንም ወገኖች ፍላጎት ያማከለ በመሆኑ መንግስት የአባገዳዎችና ገዳዎችና አገር ሽማግሌዎችን ጥሪ እንደተቀበለ ሁሉ የሸማቂዎቹን ወገን እንዲሁ ጥሪውን በመቀበል ለጠረጴዛ ዙሪያ ውይይት ራሱን ማዘጋጀት ይኖርበታል ሲሉ አክለዋል። ኃላፊው ከዩኒቨርሲቲ ተባረሩ የተባሉ ተማሪዎችን በተመለከተም ዩኒቨርስቲዎቹ መተዳደሪያ ደንብ ስላላቸው የተባረሩበትን ሁኔታ በብስለት እንዲያጤኑ የክልሉ መንግስት ክትትል እያደረገ ነው ሲሉ ገልጸዋል። የስልክና ኢንተርኔት አገልግሎት መቋረጥን በአጭር ጊዜ ውስጥ እልባት ያገኛል ያሉት ኃላፊው በማዘዣ ማዕከሉ ያለ አግባብ ታሰሩ የተባሉ ግለሰቦችን በተመለከተም ተከታዩን ብለዋል። ፖሊስ ግለሰቦችን ሲያስር ሕጉን ተከትሎ ፍርድ ቤት ሊያቀርባቸው ይገባል። አንድ ግለሰብ የፖለቲካ ድርጅት አባል ስለሆነ ወይም የተለየ ሀሳብ ስላለው ወይም ሀሳቡ ከሌላ ሰው ሀሳብ ጋር አንድ ስላልሆነ ብቻ የሚታሰር ከሆነ የማይረሳ የታሪክ ስህተት እንሰራለን ማለት ነው። ስለዚህ የጸጥታ አካላቱ ጥንቃቄ እንዲያደርጉና በዚህ ዙሪያ መግለጫም እንዲሰጡ አቅጣጫ ተሰጥቷል። ያለ አግባብ እርምጃ የወሰዱ አካላት ላይ መንግስት ያለምንም ቅድመ ሁኔታ እርምጃ ይወስዳል ሲሉ ተናግረዋል። አቶ ጌታቸው መንግስት ከሸማቂዎቹ ጋር በሰላም ለመወያየት ፈቃደኛ መሆኑን አስመልክቶ በሸማቂዎቹ በኩል ያለውን ሀሳብ ለማወቅ የሸማቂዎቹም ምዕራብ ዞን ጦር መሪ በስልክ አግኝተን ለማናገር ያደረግነው ጥረት አልተሳካም። በመንግስት ጸጥታ ኃይሎችና ሸማቂዎች መካከል ከአንድ ዓመት በላይ በቆየው ግጭት የሕብረተሰቡ ሰላም መታወኩንና የቄሌሞለጋ አንዳንድ ነዋሪዎች ወደ ጋምቤላ ክልልና ሌሎችም አካባቢዎች በመሰደድ ላይ መሆናቸውን ገልጸን መዘገባችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ። አመሰግናለሁ ናኮር። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ምርጫ ጉዳይ። የኢትዮጵያ ብሔራዊ ምርጫ ቦርድ የቆረጠው የምርጫ ቀን እንዲተላለፍ በአብላጫ ድምፅ መስማማቱን የፖለቲካ ፓርቲዎች የጋራ ምክር ቤት አስታውቀዋል። ባለፈው አርብ በተካሄደው የምክር ቤቱ ስብሰባ ላይ ከሀምሳ ያላነሱ ፓርቲዎች መሳተፋቸውን መለስካቸው አማሃ ዘግቧል። ገዢውን ፓርቲ ጨምሮ በርካታ የፖለቲካ ፓርቲዎች የሚሳተፉበት ነው ይህ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት። ወደ መለስካቸው ዘገባ እንለፍ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የካቲት ስድስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ከትናንት በስቲያ ባደረገው ስብሰባ ቀደም ሲል የካቲት አምስት ቀን 2012 ዓ ም የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገውን የምርጫ የጊዜ ሰሌዳ እንዲተላለፍ በአብላጫ ድምፅ ወሰነ። ገዢውን ፓርቲ ጨምሮ በኢትዮጵያ የሚገኙ የፖለቲካ ፓርቲዎች የሚሳተፉበት ይህ የጋራ ምክር ቤት ባካሄደው በዚህ ስብሰባ ከ50 ያላነሱ ፓርቲዎች ተሳትፈውበታል። በ2012 ሀገር አቀፍ ምርጫ ላይ ሐሳባቸውን በጽሑፍ እንዲያቀርቡ የምክር ቤቱ አመራር ባዘጋጀው መሠረት አቶ መለስ አለሙ የብልጽግና ፓርቲ ጽህፈት ቤት ምክትል ኃላፊ፣ አቶ አላምረው ይርዳው ከአገው ብሔራዊ ሸንጎና አቶ ይልቃል ጌትነት ከኢትዮጵያ አገራዊ ንቅናቄ ሐሳባቸውን አቅርበዋል። በምክር ቤቱ እምነት በአቅራቢዎቹ አማካኝነት የሁሉንም ፓርቲዎች አቋም ማንጸባረቅ ተችሏል። በተካሄደው ውይይት ማጠቃለያ ግን የተነሱት ሐሳቦች ሁሉ በሁለቱ አቅጣጫ ተሰብስበው ምርጫው ይራዘማል። በዚህም መሠረት አርባ አንድ ፓርቲዎች ይተላለፍ ሲሉ የገዢውን ፓርቲ ጨምሮ ስድስት ፓርቲዎች ምርጫው በወጣው የጊዜ ሰሌዳ መሠረት እች ድምፃቸውን ለሁለቱም ሐሳቦች አልሰጡም። ይህ የፓርቲዎች ውሳኔ ለሚመለከታቸው የመንግሥት አካላት እንደሚደርስም የምክር ቤቱ መሪዎች ገልጸዋል። ቪኦኤ ይህ የፓርቲዎች ውሳኔ በምርጫ ቦርድ ይፋ መርሃ ግብር ላይ ምን አንድምታ አለው የሚለውን ጥያቄ ለቦርዱ ምክትል ሰብሳቢ ለአቶ ብሸት አየለ አቅርቧል። በቡድን በቡድን እያደረግን ፖለቲካ ፓርቲዎች ሁለት ጊዜ ነው ሶስት ጊዜ አወያይተናል፣ በጊዜ ሰሌዳው ላይ ከዛ በኋላ ደግሞ አሁን ያየውን ስብስብ እንዳለ ሙሉውን የጋራ ምክር ቤት አባላቶችን በሙሉ ሰብስበን አወያይተን እዛው ላይ ሌሎችም ባለድርሻ አካላቶች ተወያይተን እኛ የራሳችንን የመጨረሻ የጊዜ ሰሌዳ በአደባባይ አውጥተን አውጀናል። ስለዚህ እኛ ላይ ከመጀመሪያውም ሲጀመር ይሄንን የጊዜ ሰሌዳ ለመቀየር ሳይሆን ነሐሴ እስከሚደርስ ድረስ ፖለቲካ ፓርቲዎች አሁን ፖለቲካ ፓርቲዎች ብዬ ስል ተፎካካሪውንም ገዥውንም ነው። እነሱ አሁን እንደሚያደርጉት ውይይታቸው ጠንክሮ ያ ደግሞ አንድ ደረጃ ላይ ደርሶ ፓርላማ ሄዶ ፓርላማው ተቀብሎት፣ የለም ምርጫ ቦርድ ይህንን ነገር በዚህ ጊዜ አትፈጽም፣ የምትፈጽምበት ጊዜ ይሄ ሆኗል ካለ ተተዋጣላቸው። እኛ በእኛ በኩል መንገድ ላይ የምንቆምበት ነገር የለም። መንገድ ላይ አንቆምም። የመጨረሻ ውሳኔውን ከሚመለከተው አካል ማለት ከምክር ቤቱ ከፓርላማው ከመጣም እኛ ተጠሪነታችን ለፓርላማው ስለሆነ በዛ መሰረት ነው የሚሄደው። ግን የፖለቲካ ፓርቲዎች ለፓርላማ የሕግ ረቂቅ ማቅረብ መብት አላቸው። እንግዲህ የመነጋገር የመስማማት ነገር ነው። እውነት ለመናገር እነሱ እና ያው እንዳየኸው ገዥውን ፓርቲ በአንድ ጣራ ስር ሆነ እየተወያዩ ነው እዛ በዛሬው ቀን እና ይሄ ገዢው ፓርቲው ከገዛው እና ገዢው ፓርቲው ደግሞ በሚኒስትሮች ምክር ቤት በኩል ወይም እንደዚህ አለው መንገድ መንገድ መንገድ ይኖረው ይሆናል ግን እኔ እሱንም የማማከር እሱም ላይ ሀሳብ የመስጠት ኃላፊነት የለብኝም እንደምታውቀው። ስለዚህ እሱ የነሱ የቤት ስራ ይሁን፣ ግን እነሱ የቤት ስራቸውን ጥንቅቅ አድርገው ተተዋጣላቸው የሚመለከተውንና የሚገባውን ነገር ካደረገ እኛም የሚገባውን ለማድረግ ዝግጁ ነው። ምክር ቤቱ ባካሄደው ስብሰባ ላይ አንዳንድ ፓርቲዎች ይህንን የጊዜ ሰሌዳም ሆነ ሌሎች በአዲሱ የኢትዮጵያ ብሔራዊ ምርጫ ቦርድ የተከናወኑ ስራዎችን ነቅፈዋል። እንዲያውም ቦርዱ የብልጽግና ፓርቲ ደጋፊ እንደሆነ የሚጠቁም ክስ ሰንዝረዋል። ከእነዚህ አንዱ የመላው የኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙሉጌታ አበበ ዘርዘር አድርገው አብራርተዋል። ይሄ መድረክ እኮ ዛሬ እንድንነጋገርበት የተደረገው በጊዜ ሰሌዳው ላይ ተነጋግራችሁ አምጡ ነበር የተባለው? ከመነጋገራችን በፊት ትናንትና ጸደቀ። ምንድን ነው የዚህ ቤት ሚናው ምንድን ነው የምርጫውስ ትርጉም ራሱ? ምርጫው እኮ ከወዲሁ ፉርሽ እየሆነ ነው ለምን እንደባበቃለን? በክረምት ተደረገ በፀሐይ ተደረገ ምርጫ ቦርድ አስፈፃሚዎቹንና እንደዛ ሌብነት የለመዱ አስፈፃሚዎችን ሳይቀይር የጊዜ ሰሌዳ አውጥቶ አስፈጽማለሁ ሲል ምን ማለት ነው? ይህን ማየት አለብን። በሁለተኛ ደረጃ ፓርቲዎቹን በአጠቃላይ ቦርዱ እየገፋን ያለው ቅድም እዚህ አካባቢ ተነስቷል። ውክልናውን እያረጋገጠ ነው ቦርዱ የብልጽግናው ወኪል መሆኑን እያረጋገጠል። ይህን በትክክል ልንታገለው የሚገባ ነገር ስለሆነ ምክር ቤቶቹም አመራሮቹም፣ እኛ የምክር ቤት አባላትም ዝም ብለን የምናልፈው ነገር ነው ብዬ አላምንም። የቦርዱ ምክትል ሰብሳቢ አቶ በሸታ አየለም በተለይ ስለ ምርጫ አስፈጻሚዎች ምልመላ አቶ ሙልጌታ አበበ በሰጡት መረጃ ላይ የቦርዱን ማብራሪያ ሰጥተዋል። በምርጫ ጣቢያና የምርጫ ክልሎችን መረጃ ለማደራጀት እየሞከርን ነው ያለነው። አሁን ባለው ሁኔታ ዛሬ የምርጫ ክልሎችን እና የምርጫ ጣቢያዎችን የሚገልጽ ካርታ የለም። የምርጫ ጣቢያዎች የሚታወቁት በስምና በቁጥር ብቻ ነበር። ምርጫ ለማካሄድ አዳዲስ ምርጫ ጣቢያዎችን ለመክፈል እንዲሁም የሎጂስቲክና ለማድረግ አስቸጋሪ ሁኔታ ስላለ ይሄንን ለማደራጀት ስንል ወደ አንድ ሺህ አርባ የሚሆኑ የድሮ የምርጫ አስፈጻሚ ኃላፊዎችን አንድ ሺህ አምሳ የቀድሞ ምርጫ አስተባባሪዎችን ለዚህ ለዳታ ኮሌክሽንና ለሌሎች ስራዎች ለመጠቀም ወስነን ለዚህ ጉዳይ ለመጠቀም ወስነን ኢንፎርሜሽን እጃቸው ላይ ስላለ ያንን አድርገናል። ምርጫ ቦርድ አሁንም ለገዢው ፓርቲ የተለየ ድጋፍና አገልግሎት ይሰጣል ወይም ቦርዱ ገለልተኛ አይደለም ለሚለውም አቶ ብሸት ምላሻቸውን ሰጥተዋል። ከሌላው ተመዝጋቢ የሚለያቸው እነኚህ ብልጽግናን ሪሶርስ አላቸው እና ዛሬ ብትመልሰው፣ ሀብት አላቸው ዛሬ ብትመልሰው ይሄን አላሟላም ብትለው በሳምንት ወይ በአስራ አምስት ቀን ወይም በወር ጨርሶት ይመጣል። ሌላው ሶስት ወር አራት ወር ቢፈጀው፣ ስለዚህ ይሄ በዚህ አይነት ሁኔታ በማለቁ ለእነሱ የተለየ ነገር የተደረገ የሚመስል ነገር አለ እንጂ እውነት ለመናገር አሁን ያለነው ሰዎች እዛ ጋ ገለልተኛነቱን ለማስከበር ይሄድን ያለንበት መንገድ ከባድ ነው። ለዚህ እንደው አሽከሬ መሆን ምንም አቅምም የለንም። ሰውም የመሸከምም ትከሻ የለንም። ከስራችን ውጭ እና ከህጉ ውጭ የሚገዛንም የምንመራበትም የለን። ምርጫ ቦርድ የ2012 ዓ ም የሀገር አቀፍ ምርጫ ድምፅ መስጫ ዕለት ነሐሴ 23 ቀን 2012 ዓ ም እንዲሆን ይፋ ማድረጉ የሚታወስ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው ወደ ተከታዩ ዘገባ እንዘልቃለን። ምስራቅ በሶማሌ ክልል ማዕከል ጅግጅጋ ከተማና በኦሮሚያ ክልል ደቡብ ምዕራብ ይቅርታ በኦሮሚያ ክልል ምዕራብ አረርጌ ዞን ብልጽግና ፓርቲን የሚደግፉ ሰልፎችና የጽዳት ዘመቻዎች ሰሞኑን ተካሂደዋል። አዲስ ቸኮል ተጨማሪ አለው። በጅጅጋ ከተማ ሰልፍ የወጡ ነዋሪዎች ለቪኦኤ እንደገለጹት ለበርካታ ዓመታት በሶማሌ ሕዝብ ሲጠየቅ የነበረውን የእኩልነትና ብዝሃነት ጥያቄ የብልጽግና ፓርቲ በመመለሱና በክልሉም ሰላምና አንድነት ማስፈን በመቻሉ ለድጋፍ ወጠናል ብለዋል። አቶ መሀመድ አሊ የተባሉ የጅጅጋ ከተማ ነዋሪ እንዲህ ይላሉ። አዲስ የመጣልንን ፓርቲን ለመደገፍ ነው የወጣ ነው። ምክንያቱም የኛን የህብረ ብሔረሰባችንን የሚገጥል ስለሆነ ድጋፋችንን ለመግለጽ ነው የወጣ ነው። ምንነትን ጎልቶ እንዲታይ ያደረገልን ስለሆነ ድጋፋችን ደግሞ አሁንም ለወደፊቱ ድጋፋችንን ለመግለጽ ነው የወጣ ነው። ለዛ ነበር። አቶ መሀመድ አክልም አዲሱ አስተዳደር ክልሉ ማስተዳደር ከጀመረ በኋላ ብዙ ነገሮች ተቀይረዋል ብለዋል። ትልቅ ነገር አለ። ትልቅ ትልቅ ግድያ ነበር፣ እርግጫ ነበር። ለምሳሌ በክልሉ ብሄር ብሔረሰብ ድሮ ጭቆኑ ነበር። ይህ እንደውም ከተፈናቅሎ የሄዱ ነበሩ። ባለፈው አመት ደግሞ ቤተክርስቲያን እስከ መቃጠል ድረስ የደረሰበት ጊዜ ነበር። ያ ሁሉ ነገር ጠፍቶ አሁን ፍቅር እና መቻቸን ነው የምታየው። አሁን የራሱ አንድ ትልቅ ለውጥ ነው። አሁን እየተሰራ ያለው ደግሞ ልማት በጣም ተስፋ ያለውና ለወደፊቱ ለህብረተሰቡ ትልቅ ራዕይ ብዝግና የሚገልጽ ነገር ነው አሁን እየታየ ያለው ከፍተኛ የሆነ መሻሻሎች በህግ በኩል ፣ በፖለቲካው በኩል በኢኮኖሚው መምጣታቸው የተረጋገጠና የሚታወቅ ነው። በአጠቃላይ በክልላችን የብልጽግና ፓርቲ መርሆች የሆኑት የብዝሃነትና የመቻቻል ባህል እንዲኖር ከማንም በላይ ህዝባችን ጠንክሮ እንደሚሰራ ያሳየበት ነው። በጅጅጋ አካባቢ እንዲሁም በሶማሌ ክልል አካባቢ የጽንፈኝነት የአክራሪነት የህዝብን ከህዝብ የማጋጨት ባህሎች በፍጹም የማይኖሩበት መሆኑን የምናረጋግጥበት መድረክ ነው። ይህንን አስቀጥለን እንቀጥላለን። የብልጽግና ፓርቲ በሶማሌ ክልል በሙሉ በሁሉም እንደዚህ አይነት ሰፋት የህዝብ መድረኮች ያዘጋጃል፣ አላማውን ያስተዋውቃል። የክልሉ ሚዲያዎች በድጋፍ ሰልፉ የተሳተፉ ነዋሪዎችን ቁጥር ከ20 ሺህ በላይ ይሆናል ብለዋል። በኦሮሚያ ክልል ምዕራብ ሐረርጌ ዞንም ለጠቅላይ ሚኒስትር አብይና ለብልጽግና ፓርቲ የድጋፍ ሰልፍና የጽዳት ዘመቻ ተካሂደዋል። በዞኑ ከጥር አንድ ጀምሮ የተፋሰስ ልማትና አካባቢ ጥበቃ ስራዎች ሲሰሩ መቆየታቸውን የገለጹት የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ወሶን ዋዩ ተሳታፊዎችን ለማመስገንና ለብልጽግና ፓርቲ ያላቸውን አጋርነት ለማሳየት የድጋፍ ሰልፎችንና የጽዳት ዘመቻውን በአስራ አምስት ወረዳዎችና ሁለት የከተማ አስተዳደሮች ተካሂደዋል ብለዋል። ትላንት በምዕራብ ሐረርጌ ዞን አስራ አምስት ወረዳዎችና የከተማ መስተዳደር ላይ የፕራይም ሚኒስትራችን ዶክተር አብይ አህመድ ድጋፍና የብልጽግና ፓርቲ ጎን መሆናቸውን ህብረተሰቡ በተለያዩ ሰልፎች አሳይቶ ነበረ። ዞኑ በሁሉም ወረዳዎች ማለት ይቻላል ለአንድ ወር ተኩል ልማት ተፋሰስ ሲሰራ ነበረ። ያ ስራ ማጠናቀቂያው ትላንትና ነበረ። ማጠናቀቂያውን በማስመልከት ደግሞ የፕራይም ሚኒስትራችንን ድጋፍና ከብልጽግና ፓርቲ ጋር መሆናችንን ማሳየት አለብን በሚል ህዝቡ በአስራ አምስት ወረዳዎች በተለያየ ሰልፍና በሁለቱ ከተማ መስተዳደር ጭሮ ከተማና በዴሳ ከተማን በማጽዳት ነው ትናንትና የአከበሩት። በዚህ የድጋፍ ሰልፍ ላይ ምን ያህል ሰው ነው ተሳታፊ የነበረው? ግምቱ አላችሁ? ወደ ሁሌቱ አዎ፣ ከወረዳው ከተለያየ ወረዳዎች በደረሰን ዳታ መሰረት ሁለት መቶ አርባ ሺህ ሰው በላይ ይሆናል። አቶ ሁሴን ዋዩ በድጋፍ ሰልፉ ስለተነሱ ሀሳቦችም ይህንን ብለዋል። ሰልፈኞቹ የዶክተር አብይ አህመድ ቲሸርት ያለበት ምስል ያለበት ቲሸርት በመልበስ እና የተለያዩ ባነሮችን በመያዝ ነው። ባነሮቹም መፈክር ይዟል። ከመፈክሮቹ መካከል የተወሰኑትን ለማንሳት ከዶክተር ከዶክተር አብይ ከጎንነን የስድብና የዘለፋ ፖለቲካዊ ይቁም በአሳብ ተፎካከሩ ብልጽግና ፓርቲ ለጋራችን ለጋራችን ብልጽግና እና የተለያዩ መፈክሮች የያዙትን ባነር እና የዶክተር አብይ ምስል ያለበት ቲሸርት በመልበስ ነው። በሁሉም ወረዳዎች ላይ ሰልፍ የወጡት እንደዚያውም፣ በሁለቱ ከተማ መስተዳደር በቤዛ እና በጭሮም ከተማ በማጽዳት ነው ሕዝቡ ድጋፉን ያሳየው። ይህ ብቻ ሳይሆን ሰልፈኞቹ ከየቀበሌው ቀበሌው ሲመጡ በሬም ግመል የተለያዩ ስጦታዎችን ለብልጽግና ፓርቲ ብሎ ይዞ ነው የመጡት። ከሰልፉ ጎን ለጎን በሬም እንደዛ ይዞ እየጨፈሩ በተለያየ ዜማ ዶክተር አብይን እያወደሱ ወደ ተዘጋጀው ስፍራ ስመጡ ነበር ከጠዋት ጀምሮ በአጠቃላይ እንደ ዞኑ ስናይ የተደረገው ስጦታ ለብልጽግና ፓርቲ ሶስት ሚሊዮን ስድስት መቶ ሰባ አራት ሺ ሰባት መቶ ዘጠና በካሽ ገንዘብ ስጦታ ተሰጥቷል ከዚህ ውጪ አስራ ስምንት ግመል ዘጠና ሁለት በሬ ና የተለያዩ ስጦታዎችን ለብልጽግና ፓርቲ ሰልፈኞች ሚሊዮን ብር በላይ ጥሬ ገንዘብ አስራ ስምንት ግመሎች ና ዘጠና ሁለት በሬዎች እንዲሁም የተለያዩ ስጦታዎች መሰጠታቸውንም አቶ ሁሴን ጨምረው ገልጸዋል። ባሳለፍነው ሳምንት በኦሮሚያ ክልል በጅማ ዞን አጋሩ ና ጅማ ከተሞች እንዲሁም በምስራቅ ሸዋ ዞን አዳማ ከተማ የብልጽግና ፓርቲ ና አቶ አብይን የሚደግፉ ሰልፎች ና የጽዳት ዘመቻዎች ተካሂደው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች እንግዲህ የምሽቱ ዝግጅታችን ተጠናቀቀ። በፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም ከዚህ ከስቱዲዮ የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬ እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነኝ። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም በደን እዚ ሬድዮ ድምፂ ኣሜሪካ እዩ ብ222531 ሜትር ባንድ ከምኡውን ብናይልሳት ኣብ ፌስቡክን ዩቲዩብን ብቐጥታ